sport. ጤና ይስጥልኝ አድማጮች እንደምን ቆይታችኋል በለንደን ማራቶን ኢትዮጵያውያን አትሌቶች ድል ቀንቷቸዋል በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲና ሊቨርፑል ድንቅ የሚባል ጨዋታ አሳይቷል የሊቨርፑሉ ሞሐመድ ሳላ ከስድስት በላይ ተጫዋቾችን አታሎ ከመረብ ያሳርፋት ኳስ በሳምንቱ ከታዩ አስደማሚ ግቦች በልዩ ሁኔታ ልትመዘገብ ይገባል በጀርመን ቡንደስሊጋ ባየር ሚንሽን ያልተጠበቀ ሽንፈት ገጥሞታል በደረጃ ሰንጥረዡ ታች በሚገኝ ቡድን ነው ሀያሉ ባየር ሚንሽን ጉዲዮ ም ነው። የዩናይትድ ስቴትስ የሴቶች እግር ኳስ አመራር በወሲብ ቅሌት መነጋገሪያ ሆኗል። ዓለም አቀፉ የእግር ኳስ ማህበራት ፌዴሬሽን ጉዳዩ ላይ ቅድመ ምርመራ መጀመሩን አሳውቋል። አብራችን ቆዩም አትሌቲክስ ኢትዮጵያውያን አትሌቶች ባለፈው ሳምንት በቤርሊን ማራቶን ካገኙት ድል በተጨማሪ በለንደን ማራቶንም አሸናፊ ሆኗል። ትናንት በተከናወነው የለንደን ማራቶን የወንዶች የሩጫ ፉክክር ኢትዮጵያዊው ሲሳይ ለማና ሞስነት ገረመው አንደኛና ሶስተኛ ደረጃን ይዟል። በሴቶች ተመሳሳይ ርቀት ኬንያዊቷ ጆይ ሲሊን ጄፕኮስጌ ውድድሩን በበላይነት አጠናቃለች። ጆይ ሲሊን ለመጀመሪያ ጊዜ የተወዳደረችበትን የለንደን ማራቶን በአሸናፊነት ያጠናቀቀችው ሁለት ሰዓት ከ17 ደቂቃ ከ43 ሰከንድ በመሮጥ ነው። ኢትዮጵያዊያቱ አትሌት ደጊቱ አዝመራውና አሸቴ በከሬ ሁለተኛና ሶስተኛ ሆነው አጠናቋል። ደጊቱ ውድድሩን ለማጠናቀቅ 2 ሰዓት ከ17 ደቂቃ ከ58 ሰከንድ ሲፈጅባት አሸቴ በከሬ ደግሞ 2 ሰዓት ከ18 ደቂቃ ከ18 ሰከንዶች በመሮጥ ነው የሶስተኛ ደረጃን የያዘችውም። በወንዶች የማራቶን ሩጫ ፉክክር ባለፈው ዓመት ሶስተኛ ሆኖ ያጠናቀቀው ሲሳይ በዘንድሮ የማራቶን ሩጫ አንደኛ የሆነው ሁለት ሰዓት ከአራት ደቂቃ ከአንድ ሰከንድ በመሮጥ ነው። በትናንቱ ፉክክር ከሲሳይ 27 ሰከንዶች ዘግይቶ ውድድሩን የጨረሰው ኬንያዊው ቪንሰንት ኪፕቹማ ሁለተኛ ወጥቷል። ሌላኛው ኢትዮጵያዊ አትሌት ሞስነት ገረመው ውድድሩን ያጠናቀቀው በሶስተኛነት ነው። በሌላ የ10ሺ ሜትር የሩጫ ፉክክር ደግሞ ትውልደ ኢትዮጵያዊቷ የባህሬን ሯጭ ቃል ኪዳን ገዛኸኝ ጄኔቫ ውስጥ 29 ደቂቃ ከ38 ሰከንዶች በመሮጥ አሸናፊ ሆናለች። አትሌት ቃል ኪዳን እንደ ጎርጎሪዮስ አቆጣጠር በ2017 በኬንያዊቷ ጆሲሊኔ ጄፕኮስኬ ተይዞ የቆየውን የዓለም ክብር ወሰን በአምስት ሰከንዶች አሻሽላለች። ቃል ኪዳን ገዛኝ በቶኪዮ ኦሎምፒክ የ10 ሺህ ሜትር የሩጫ ፉክክር ትውልደ ኢትዮጵያዊቷ የሆላንድ ሯጭ ሲፈን ሐሰንን በመከተል የብር ሜዳሊያ ማግኘቷ የሚታወስ ነው። በወንዶች የጄኔቫው የ10 ሺህ ሜትር ውድድር ቀደም ሲል በግማሽ ማራቶን የዓለም ክብር ወሰን ባለቤት የሆነው ኬንያ ኪቢዮት ካንዲ 26 ደቂቃ ከ51 ሰከንዶች በመሮጥ አሸንፏል። እግር ኳስ። በሳምንቱ መጨረሻ ከተከናወኑ የእንግሊዝ ፕሪምየር ሊግ ጨዋታዎች የትናንቱ የማንቸስተር ሲቲ እና ሊቨርፑል ግጥሚያ የበርካታ የእግር ኳስ አፍቃሪያንን ቀልብ ስቧል። በመጀመሪያው አጋማሽ ማንቸስተር ሲቲ ባየለበት ግጥሚያ ሁለቱም ቡድኖች ያለምንም ግብ ረፍት ቢወጡም ከረፍት መልስ ግን በየርገን ክሎፕ የሚመራው ሊቨርፑል ድክመቶቹን አሻሽሎ ጥሩ ለመንቀሳቀስ ሞክሯል። በ59ኛው ደቂቃ ላይም ሳዲዮ ማኔ የመጀመሪያውን ግብ በማስቆጠር አንፊልድ ውስጥ የተሰባሰቡ የሊቨርፑል ደጋፊዎችን እፎ ያሰኝቷል። ሆኖም ብዙም ሳይቆይ በ69 ኛው ደቂቃ ላይ ፊል ፎዴን በግሩም ሁኔታ ከመረብ በማሳረፍ ለማንቸስተር ሲቲ ደጋፊዎች ደስታን፣ ለሊቨርፑል ደግሞ ዳግም ስጋትን ጭሯል። ፎዴን በእለቱ ግጥሚያ በፈጣንና ጥበብ በተሞላበት እንቅስቃሴው የሊቨርፑል ተከላካዮችን ሲያስጨንቅ ቆይቷል። ምናልባትም ተጨማሪ ግቦችን ማግባት ይችልም ነበር ማለት ይቻላል። ብርቱ ፉክክር በታየበት የትናንቱ ግጥሚያ በ76ኛው ደቂቃ ላይ ሊቨርፑል በኩል ዳግም መሪነቱን ጨብጦ ነበር። ከኩርቲስ ጆንስ የተሻገረለትን ኳስ ሞሐመድ ሳላህ ከስድስት በላይ ተጫዋቾችን በማታለል ከግቡ በስተግራ በኩል የላካት ኳስ ከመረብ ያረፈችው በድንቅ ሁኔታ ነበር። ሞሐመድ ሳላህ ልዩ ብቃቱን አስመስክሯል። በፕሪሚየር ሊጉ በርካታ ግቦችን ካስቆጠሩ አፍሪቃዊ ተጫዋቾች ተርታ ቀዳሚ ለመሆንም ጫፍ ደርሷል። ቀደም ሲል የቼልሲን መለያ ለብሶ ይጫወት የነበረው የአይቮሪኮስቱ አጥቂ ዲዲየር ድሮግባ ጫማውን የሰቀለው በፕሪሚየር ሊጉ አንድ የሚ መቶ አራት ኳሶችን ከመረብ በማሳረፍ ነው። በዚህም ከአፍሪቃውያን ተጫዋቾች የእንግሊዝ ፕሪምየር ሊግ ከፍተኛ ግብ አግቢ ነው። ሞሐመድ ሳላህ የትናንት ድንቅ ግቡ 103ኛ ሆኖ ተመዝግቦለታል። ከዲዲየር ድሮግባ የሚበለጠው በአንድ ነው። ሊቨርፑል የትናንቱን ወሳኝ ጨዋታ በማሸነፍ ነጥቡን ከፍ አድርጎ መሪነቱን ሊቆናጠጥ ነው የሚለው ስጋት በማንቸስተር ሲቲዎች መካከል ባየለበትና አሰልጣኝ ፔፕ ጓርዲዮላ እጅግ በተበሳጩበት ቅጽበት ኬቪን ደብራይነ ታድጓቸዋል። በቀጥታ ወደ የመታትን ኳስ ምናልባት አሊሰን ቤከር ሊያጨናግፋት በቻለ ነበር። ሆኖም ግን ኳሷ በሊቨርፑሉ ተከላካይ ጆኤል ማቲፕ ደረት መጨረፏ ከግብ ጠባቂው ቁጥጥር ውጪ በመሆን በቀጥታ መረብ ላይ አርፋለች። በዚህም ሊቨርፑልና ማንቸስተር ሲቲ ሁለት እኩል በመለያየት ነጥብ ተጋርቷል። ቅዳሜ ዕለት ሳውስአምተንን በሰፋ የግብ ልዩነት ሶስት ለአንድ ድል ያደረገው ቸልሲ በ16 ነጥብ የፕሪምየር ሊግ መሪነቱን ተቆናጧል። እስካሁን በተደረጉ ሰባት የፕሪምየር ሊግ ጨዋታዎች አንድም ጊዜ ሽንፈት ያልገጠመው ሊቨርፑል ከቸልሲ በአንድ ነጥብ ብቻ ተበልጦ የሁለተኛ ደረጃን ይዟል። ትናንት ከሊቨርፑል ጋር ነጥብ የተጋራው ማንቸስተር ሲቲ በ14 ነጥብ የሶስተኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ አርብ ዕለት ከኤቨርተን ጋር ባደረገው ግጥሚያም አንድ እኩል ተለያይቷል። በዚህ መሰረት ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር ተመሳሳይ 14 ነጥብ ይዞ በግብ ክፍያ ልዩነት ብቻ የአራተኛ ደረጃ ላይ ይገኛል። እስካሁን በተደረጉ ጨዋታዎች አንዳንድ ጊዜ ብቻ ያሸነፉት በርንሌይና ኒውካስል 18ኛና 19ኛ ደረጃ ላይ ሰፍረዋል። በአንድ ነጥቡ ብቻ የተወሰነው ኖርዊች ሲቲ የደረጃ ሰንጠረዡ ግርጌ 20ኛ ላይ ይገኛል። Bundesliga. በጀርመን ቡንደስሊጋ የሳምንቱ መጨረሻ ጨዋታዎች የባየር ሚንሽን በፍራንክፉርት መሸነፍ የደረጃ ሰንጠረዥ መሪውን ደጋፊዎች አስደንግጧል። ያለፈው የውድድር ዘመን የቡንደስሊጋ ዋንጫ ባለቤት ባየር ሚንሽን ትናንት በፍራንክፉርት ሁለት ለአንድ ተሸንፎ ነጥብ በመጣሉ ከባየር ሌቨርኩሰን ጋር በነጥብ ተስተካክሏል። ተመሳሳይ 16 ነጥብ ያለው ባየር ሌቨርኩሰን በባየር ሚንሽን የሚበለጠው በግብ ክፍያ ብቻ ነው። ባየርን ሌቨርኩሰን ቢሊፌልድን አራት ለዜሮ ማሸነፉ እጅግ ጠቅሞታል። አሁን ግን በባየር ሚንሽን የሚበለጠው በአራት የግብ ክፍያ ብቻ ነው። ሁለቱም አስራ ስድስት ነጥብ ይዘዋል። ቦሩሲያ ዶርትሙንድና ፍራይቡርግ አስራ አምስት ነጥብ ይዘው በግብ ክፍያም ተመሳሳይ ናቸው። ሁለቱም ስድስት የግብ ክፍያ ያላቸው፣ ሆኖም በርካታ ግቦችን አስቆጥሮ በርካታ ግቦች የተቆጠሩበት ቦሩሲያ ዶርትሙንድ ከፍራይቡርግ በልጦ የሶስተኛ ደረጃን ይዟል። ቦሩሲያ ዶርትሙንድ ቅዳሜ ዕለት አውስቡርግን ሁለት ለአንድ አሸንፏል። ሄርታ ቤርሊንን ከትናንት በስቲያ ሁለት ለአንድ ያሸነፈው ፍራይቡርግ አራተኛ ደረጃ ላይ ይገኛል። አስራ ሶስት ነጥብ ያለው ቮልስቡርግ አምስተኛ ደረጃን ተቆናጧል። ቅዳሜ ዕለት በቦሩሲያ ሚንሽን ግላድባህ የሶስት ለአንድ ሽንፈት ገጥሞታል። ላይፕሲሽ በሆምን ሶስት ለዜሮ ሲያሸንፍ፣ ሆፍንሃይም በሽቱት ጋርት የሶስት ለአንድ ሽንፈት ቀምሷል። ማይንትስ በኡኒየን ቤርሊን ትናንት ሁለት ለአንድ ተሸንፏል። ላይፕሲሽ እስካሁን ያደረጋቸው የቡንደስሊጋ ጨዋታዎች አስር ነጥብ በመሰብሰብ ስምንተኛ ደረጃ ላይ ይገኛል። ትናንት ድሌቀናው ኡኒዮን ቤርሊን ላይፕሲሽን በሁለት ነጥብ በልጦ የሰባተኛ ደረጃን ይዟል። ክሎኝ በተመሳሳይ 12 ነጥብ ሆኖም በግብ ክፍያ ስድስተኛ ደረጃ ላይ ይገኛል። የዩናይትድ ስቴትስ እግር ኳስ በወሲብ ቅሌት የተነሳ አጣብቂኝ ውስጥ ገብቷል። ቅሌቱ ባስከትለው ጣጣ የአገሪቱ ብሔራዊ የሴቶች እግር ኳስ ሊግ ኮሚሽነር ሊዛ ቤርድ ስልጣናቸውን ለቋል። ሊጉ አዲስ የስራ አስፈጻሚ ኮሚቴ መሰየሙንም ዛሬ ይፋ አድርጓል። ከኮሚሽነሯ አንድ ቀን ቀደም ብሎ የሰሜን ካሮላይን ከሬጅ የሴቶች እግር ኳስ ቡድን ዋና አሰልጣኝ ፖል ሪሌይ በቀላሉ የማይታይ አጉል ጥባይ አሳይቷል በሚል ከቡድኑ መሰናበታቸው ተዘግቧል። የ58 ዓመቱ ፖል ሪሌይ መጠነ ሰፊ ወሲባዊ ቅሌቶችን ፈጽሟል ሲል አትሌቲክስ ስፖርት መዘገቡን ተከትሎ ነበር ባለፈው ሐሙስ ከስልጣናቸው መነሳታቸው የተነገረው። አርብ እለት ደግሞ ኮሚሽነሯ ስልጣናቸውን መልቀቃቸው ተገልጧል። አሰልጣኙ በርካታ ተጫዋቾች ወሲብ እንዲፈጽሙ፣ አንዳንድ ምሽቶች ላይ ደግሞ ተጫዋቾች አለቅጥ አብሯቸው አልኮል እንዲጠጡ ማስገደዳቸውም ተዘግቧል። በቀረበው ክስ ላይ ዓለም አቀፉ የእግር ኳስ ማህበራት ፌዴሬሽን ፊፋ ቅድመ ምርመራ መጀመሩን አስታውቋል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።